በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችው ዛሬ ቀኑ ግንቦት 2211 ነው። አብራችሁን አምሹና ቀጣዮቹን ጥንቅሮች እንድትሰሙ ይሁን። ወደ ሥልጣን ከመጡ ወዲህ የመጀመሪያ ብሆነው የአንድ ላንድ ቆይታ የኢትዮጵያው ጠቅላይ ሚኒስተር አብይ አህመድ ስለ አስተዳደራቸውና ስለ ሀገሪቱ ሁኔታ ከቪኦኤ ጋር ቆይታ አድርገዋል። ግለሰቦች ገዝፎ የሚታዩባቸው አካባቢዎች አሉ። ባለው የፖለቲካ ብልሽትና ለመተማመን በተለያየ ምክንያት በአንዳንድ ሰፈር የገዘፈ ማንነት የያዙ አይነክ የሚመስሉ ግለሰቦች እየተፈጠሩ፣ እነዚህን ግለሰቦች መንግስት ማንኛውንም እርምጃ ወይም የህግ ማስከበር ስራ እንዳይሰራ ቀደም ተብሎ የህዝቡ አለኝታ መከታ አድርጎ ይመሳልና ህዝቡም እስኪገነዘበው ያን የመከተል ሁኔታ ብዙ ቦታ ይታያል። ዛሬ በአክሱም ከተማ የደርግ አገዛዝ የወደቀበት ኢህአዴግ መንበረ ሥልጣኑ የያዘበት ግንቦት ሃያ ሲከበር ውሏል። በዛ ታሪካዊት ዕለት ከምቀደም ዕስራ ግንቦት ካብ ዓወት ብረታዊ ህዝቡን ከም ቀደሙ በዚህ ታሪካዊ ቀን ታ ያ ከትጥቅ ትግላችን ተምረን አሁንም የትግራይ ህዝብ እንደ ቀድመው ለሁሉም ነገር ዝግጁ መሆን አለበት። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ናቸው። ሌሎችን አበይት ጉዳዮች የሚዘናል የኔ ስም ሀብታሙ ስዩም ነው። መሰናደው ጋቢና ቪኦኤ ቅድሚያ የዓለምን ውሎና ዳር የሚናገሩ ዜናዎች ይቀርባሉ። አንድ ቢላዋ ያወዛውዝ የነበረ ሰው ቶኪዮ አጠገብ በሚገኝ ቦታ ላይ ዛሬ አንዲት ተማሪና አንድ ጎልማሳን መግደሉ ታውቀዋል። በሁለቱ እጆቹ ቢላዋ የያዘው ሰው ከዋሳኪ በተባለች ከተማ ተማሪ ሴቶች አውቶብስ ሲጠብቁ በነበሩበት ቦታ ላይ ደርሰው በቢላ ማጥቃት እንደጀመረ ተዘግቧል። በ50 ዓመታት ዕድሜ ክልል ውስጥ የነበረው አጥቂ ራሱን በቢላ ወግቶ እንደገደለ የጃፓን ብሔራዊ ስርጭት ዘግቧል። የተገደሉት ሰዎች የ12 ዓመት ዕድሜ ተማሪ ሴትና የ39 ዓመት ዕድሜ ወንድ ናቸው ተብሏል። የእስራኤል የምክር ቤት አባላት የወቅቱን ምክር ቤት ወደ ማፍረስ ከሚያመሩት ሦስት እርምጃ ስነ ስርዓቶች መካከል ዛሬ አንደኛውን በመደገፋቸው ሀገሪቱ አዲስ ምክር ቤት ለመምረጥ ተቃርባለች። ባርባራት ድምፅ እንደ ኤሮፒያን አቆጣጠር መስከረም 17 ቀን አዲስ ምርጫ እንዲካሄድ ሀሳብ አቅርበዋል። በሁለቱ የምርጫ በዙር ማለፍ ይኖርበታል። ውሳኔው ሰሜን ኮሪያ ውስጥ ባለፈው ኦፊሳላዊ ያልሆነ የግል ገበያ ላይ የሚሰማሩት ሰዎች ለሙስናና ለተለያዩ የሰብአዊ መብት ረገጣ የተጋለጡ መሆናቸውን አዲስ የወጣ የተባበሩት መንግስታት ድርጅት ዘገባ ገልጿል። በራሽያ የሚንቀሳቀሰው የሰሜን ኮሪያ የኢኮኖሚ ስርዓት እንደ ኤሮፒያን በይቅርታ፣ ደግመዋሉ የልን አረፍት ነገር። በራሽን የሚንቀሳቀሰው የሰሜን ኮሪያ የኢኮኖሚ ስርዓት እንደ አውሮፓውያን አቆጣጠር በ1990ዎቹ ዓመታት ፈርሶ አስከፊ ረሃብና የኢኮኖሚ ቀውስ በማስከተሉ በሶሻሊስቱ ሀገር ኦፊሳላዊ ያልሆኑ የግል ገበያዎች እንዲፈጠሩ ግድ ሆኗል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በጃፓን ያካሄዱትን የአራት ቀናት ጉብኝት ሲያጠናቅቁ ቻይና እየመጠቀች በሄደችበት በአሁኑ ወቅት በዩናይትድ ስቴትስና በጃፓን መካከል ወታደራዊ ትብብር የማጠናከሩ ጉዳይ ትኩረት ተሰጥቶታል። የጃፓን ጠቅላይ ሚኒስትር ሼንዞ አበይ ዛሬ ማለዳ ፕሬዚዳንት ትራምፕን ጄኤስ ካጋ በተባለው ሄሊኮፕተር ሊበርበት በሚችል የጦር መርከብ ላይ አስተናግደዋል። ጠቅላይ ሚኒስትር አብይ አህመድ ወደ መንበረ ስልጣን ከመጡ አንድ አመት አልፏቸዋል። እስካሁን ስላለው የኃላፊነት ቆይታቸውና ተዛማጅ ጉዳዮች ላይ ከአሜሪካ ድምፁ እስክንድር ፍሬው ጋር ቆይታ አድርገዋል። የምሽታችን መክፈቻ መሰናዶ እሱ ይሆናል ማለት ነው። ጠቅላይ ሚኒስትር፣ በተጣበበ ጊዜዎት መሀል ይህንን ቃለ ምልልስ ከአሜሪካ ድምፅ ጋር ለማድረግ ስለፈቀዱ በጣም አመሰግናለሁ። ጠቅለል ካለ ጥያቄ ልነሳና እንግዲህ ቃለ መሀላ ከፈጸሙ ከአንድ አመት ጥቂት አለፍ ብሏል። የአብይ ኢትዮጵያ ከአንድ አመት በፊት ከነበረችው ኢትዮጵያ ምን ያህል ተራምዳለች? እኔም ስለጋበዛችሁኝ አመሰግናለሁ። የእኛ ኢትዮጵያ ከነበረችበት ምን ያክል ተራምዳለች የሚለው ሀሳብ ይሻላል። በግል የማስባት ኢትዮጵያ፣ ሀሳቡም የተሸጠና የሁላችንም ስለሆነ እንግዲህ ለንጽጽር ያስቸግራል ትናንትና እና ዛሬ በተለያየ መዘኛ እንካላየ ናቸው በስተቀር በነበርንበት ሁኔታ አይቶ ትናንትና እና ዛሬን ማመሳከር ይቸግራል። አንደኛው በዴሞክራሲ አውድ ያየን እንደሆነ ትናንትና እና ዛሬ ሰፊ ልዩነት አለ። በሚዲያ አጠቃቀም ያየን እንደሆነ ሰፊ ልዩነት አለ። ኢኮኖሚያችን ላይም እንደዚሁ ልንወርድ ከነበረው አዘቅት የማገገም ሁኔታ አለ። ነገር ግን ፍላጎት አዳጊ ስለሆነ አሁንም አዳዲስ መሻቶች፣ አዳዲስ ፍላጎቶች ስለሚፈጠሩ በዚያው ልክ መፍጠን እና ማደግ ካልቻል ውድድሩ ትናንትናና ዛሬ ብቻ ሳይሆን ዛሬ ማስቀጠል መቻል ላይ የተሰናሰለ መሆን ስላለበት በብዙ መልክ ከፍተኛ ለውጥ አለ። የሰላም አየር አለ። የእፎይታ መንፈስ አለ። ይህንን ማስቀጠል ማስፋት፣ ሁሉንም ሰው እንዲነካ ማድረግ ቀጣዩ ስራ ይሆናል። እርስዎ የተረከቡት በበርካታ ተንታኞች እምነት በመፍረስ አፋፍ ላይ የነበረች የአስቸኳይ ጊዜ አዋጅ ያስፈለጋትን ኢትዮጵያ ነው። ሁኔታዎች ሊቀየሩ እንደሚችሉ ተስፋ የሰጠዎት ምን ነበር? በእርግጥ ወደ ኃላፊነት ከመምጣቴ በፊት የነበረ ሁኔታ ያስፈራል። ያን ሁኔታ ገሚሶቹ አንተ እንዳልከው ይገልጹታል፣ ገሚሶቹ ከዛም ያከፉታል፣ ገሚሶቹ ደግሞ ከዛም ባነሰ ያስቀምጡታል። ግን እኔ የተስፋ የሶስት ነገር ላይ የተመሰረተ ነው። የመጀመሪያው ተስፋ በፈጣሪ ነው። የኢትዮጵያ አምላክ ብዙዎች የሚጮሁለት በየእምነታቸው የዘገየ ቢመስልም ይቀራል ብዬ አላምንም። በፈጣሪ ተስፋ አልቆርጥም። ኢትዮጵያንም ይተዋል ብዬ አላምንም። ሁለተኛው ተስፋዬ ሀገር ነው። ሰው በሀገር ተስፋ አይቆርጥም። ብዙ ጊዜ በውጭ የሚኖሩ ሰዎች በተለይም አሜሪካ የሚኖሩ ሰዎች እንቅልፋቸው አሜሪካ ነው፣ ህልማቸው ኢትዮጵያ ነው ይባላል። ሰዎች በአካል ቢወጡም በመንፈስ ሁሌም ሀገራቸው ውስጥ ነው የሚኖሩ በሀገር ተስፋ ስለማይቆረጥ። እንዲያ ብቻ ሳይሆን እኔ ባለኝ ልምምድ ወዳደጉ ሀገሮች በምጓዝበት ጊዜ ቀደም ባለው ጊዜ ሁለት ቀን ሶስት ቀን ፎቁን፣ መንገዱን፣ ከባቢውን በጣም አደንቃለሁ፣ እደመማለሁ፣ እገረማለሁ። ነገር ግን ከተወሰነ ቀናት በኋላ ያ ፎቅ፣ ያ ንጽህና፣ ያ የከተማ መስተጋብር እንዴት ሁሉ ሀገሬ እንደሚመጣ ነው የማስበው እንጂ ውበቱን እዛ ቦታ ላይ እዛ ቦታ ለእኔ ስዕል ነው። ያንን እዚያ ምጥቼ ከሀገሬ ጋር ሳሰናስለው ነው ውበት መስሎ ደምቆም ይታየ። ይሄ ኔ ብቻ አይመስለኝም። በጣም ብዙ ኢትዮጵያውያን የትም ይሄዱ የት የኢትዮጵያ ነገር ሁሉ ይገዳቸዋል። ልባቸው፣ ሀሳባቸው፣ ፍላጎታቸው እዚህ ነው ያለው። ስለዚህ በሀገር ተስፋ አይቆረጥም። በተለይ ደግሞ ኢትዮጵያውያን በሀገር ተስፋ አይቆርጡም። የትም ቢሄዱ አንድ ቀን ሀገሬ ይገባለሁ እያሉ ያስባሉ። እኔም በሀገሬ እንዲሁ ተስፋ ስለማልቆርጥ ነው። ሶስተኛው በሕዝብ ተስፋ አይቆረጥም። በተለይ በኢትዮጵያ ሕዝብ ተስፋ አይቆረጥም። ኢትዮጵያ ሕዝብ ሲበሳጭ፣ ሲቆጣ ኃይለኝነቱን በምታየው ልክ ተወው። ደግሞ የመስከን የማመዛዘን የችግር ውስጥም ቢሆን ቆም ብሎ የማሰብ ጥፋት መስሎ ሲታይም የማመሳከር ልምምድ አለው። የቀደሙ መሪዎችን ሲተች ማንኛውም ኢትዮጵያ በምታደምጥበት ወቅት ምንም እንኳን የከፋ ነገር ማንሳት ቢችልም፣ ከዛ ጎን ለጎን መልካም ነገር ያነሳልና ህዝብ እንደ ህዝብ ተስፋ አይቆረጥበትም። በሀገር ተስፋ አይቆረጥም። በፈጣሪ ተስፋ አይቆረጥም። በእነዚህ ሶስት ምክንያቶች እኔ ያኔም ተስፋ ነበረኝ፣ አሁንም የበረታ ተስፋ አለኝ። ዋናው ሚስጥር በእነዚህ ሶስት ነገሮች ተስፋ የማልቆርጥ ሰው በመሆኔ ነው። እንደምን ቀጥል፣ እንደምን ቀየር፣ እንደምን አድግ ያኔ የምማስበው አሁንም በጠንካራ ሁኔታ እንደዛ ነው የማስበው። በለውጡ ተደስቶ አደባባይ እየወጣው ለርሶ ያለውን ድጋፍም በስፋት የገለጸ ህዝብ በርካታ ነው። ነገር ግን በዚህ መንገድ ሀሳቡን የገለጸው ድጋፉን ያንጸባረቀው ህዝብ በተለይ ከኢህአዴግ ውጭ የሆነው በለውጡ ሂደት እንዲሳተፍ መድረኮች አልተመቻቹለትም የሚል አስተያየት የሚሰጡ ወገኖች አሉ። በዚህ ላይ ምን አስተያየት አለው እርሶ? መጀመሪያ አለው አድማጮቻችንን ቀሪው ከጠቅላይ ሚኒስትር አብይ አህመድ ጋር የተደረገው ቆይታ በመጽሔት ዝግጅታችን ከምሽቱ ሶስት ሰዓት በኋላ በስፋት ይደመጣል። ቀጣዩ ዘገባ ወደ ሰሜን ኢትዮጵያ ይወስድናል። የኢትዮጵያ ብሔር ብሔረሰቦች ሀገሪቷን ከመፍረስ አደጋና ከአዙሪት እንድትወጣ አብረን ልንተጋ ይገባል። ይህን ያሉት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ናቸው። ዛሬ በአክሱም ከተማ የመንግሥት ለውጥ የተደረገበትን 28ኛ ዓመት ሲከበር ነው ይህንን ያሉት። ሙልጌታ ጽባ በዚህ ጉዳይ ላይ ቀጣዩን ዘገባ ልኮልናል። በትግራይ ክልል በአክሱም ከተማ በተከበረው በኢትዮጵያ የመንግስት ለውጥ የተካሄደበት ግንቦት 20 የከተማዋ ነዋሪዎች፣ የአክሱም ዩኒቨርሲቲ ማህበረሰብ፣ የክልሉ ከፍተኛ አመራሮች ተሳትፏል። የከተማዋ ምክትል ከንቲባ አቶ ኤልያስ ካህሳይ ከተማዋ በአሁኑ ጊዜ በለውጥ ጎዳና ላይ እንደምትገኝ ገልጿል። ይህም የድሉ ውጤት አካል ነው ብለዋል። ሎሚ አብዛ ታሪካዊትን ጥንታዊትን ከተማና ከተማ አክሱም ብብርክ ክልል በዛሬው ዕለት በዚች ጥንታዊትና ታሪካዊ ከተማ አክሱም በክልል ደረጃ የግንቦት ሀያ የድል በዓል ስናከብር ባለፉት 28 ዓመታት በድርጅታችን ህወሓት የተመዘገበ ውጤት በመያዝ በከተማችን ተጀምረው ያሉ የልማት ሥራዎች ህዝባችንን እያሳተፍን በመሆናችን ውጤት እያስመዘገብን እንገኛለን ነው ያሉት የበዓሉ የክብር እንግዳ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ለግንቦት ሃያ የድል በዓል እንኳን አደረሳችሁ በማለት የጀመሩ ንግግራቸው፣ ገዢዎች ለጊዜው እንጂ ለሁልጊዜ በህዝብ ጫንቃ እንደማይቆዩ የሚያስተምር ሁልጊዜም ልንዘክረው የሚገባ በዓል ነው ብለዋል። ድሉም የሁሉም ኢትዮጵያውያን ትግል ውጤት ነው። በተለይ የትግራይ ህዝብ ግን የትግሉ የሰላ ጫፍ በመሆን አሳክቶታል ብለዋል። ሁሉ ኢትዮጵያዊ ብዝተፈላለየ አግባብ በብ ከባቢው በብ ዝመስሎ ይህች ዕለት ሁሉም ኢትዮጵያውያን በተለያየ አገባብ በየአካባቢው በመሰለው አካሄድ ከደርግ ተጋጥሞ ያሸነፈባት ቀን ነው። በተለይ የትግራይ ህዝብ የሰላ ጫፍ የደማዊ ውጊያ በመሆን ሁሉ ህዝባችን ከጫፍ እስከ ጫፍ የተሰለፈበት ለ17 ዓመታት መራራ የትጥቅ ትግል አካሂዶ እንደ ህዝብ ብዙ መስዋዕት ከፍሎ ኪሳራዎችንም ተሸክሟል። ግንቦት 20 1983 ዓ ም ስርዓት ፈርሶ የኢትዮጵያ አዲስ ታሪክ ተመዝግቧል ነው ያሉት። ምክትል ርዕሰ መስተዳድሩ በዚህ ንግግራቸው በኢትዮጵያ አለ ስለሚሉት የፖለቲካ ችግርም አንስተዋል። በአሁኑ ጊዜ የኢትዮጵያ ህገ መንግስትና ፌዴራላዊ ስርዓት ለማፍረስ የሚሰሩ አሉ ብለዋል። በብዙ አካባቢዎች ሰላምም የለም፣ ዜጎች የተፈናቀሉ ነው ብለዋል። የትግራይ ህዝብም ለሁሉም ነገር ዝግጁ እንዲሆን መልእክት አስተላልፏል። በዛ ታሪካዊት ዕለት ዒስራ ግንቦት ካብ ዓወት ብረታዊ ቃልስናታ ማሄርና ህዝቡን ከም ቀደሙ በዚህ ታሪካዊ ቀን ግንቦት 20 ከትጥቅ ትግላችን ተምረን አሁንም የትግራይ ህዝብ እንደ ቀድመው ለሁሉም ነገር ዝግጁ መሆን አለበት። እነዚያ አድሃሪያን ኃይሎች በትጥቅ ትግሉ የደረሰባቸውን ሽንፈት ለመበቀል ሳይቀር የሚያልሙ ስለሆኑ ለትግላችን ድል ምክንያት የሆኑት አቅሞቻችንና እሴቶቻችንን አሳድሰን አጠንክረን በመሄድ የሚታየውን የፖለቲካ ሁኔታ እስከሚቀየር የትግራይ ህዝብ ሁለንተናዊ የመመከት ስራ በጽናት በማስቀጠል የተጀመረው የህዳሴ ጉዞ ልታስቀጥል ይገባል ብለዋል። በክልሉ ዲሞክራሲ ለማስፈንና ማህበራዊ ፍትህን ለማረጋገጥ ትኩረት አድርገን እንሰራለን ብለዋል። የትግራይ ህዝብ ሁሉንም የኢትዮጵያ ህዝቦች የሚያከብር ከማንም ጋር መጣላት የማይፈልግ ነው ብለዋል። የህዝቦች ፍላጎትና ጥቅም አንድ ስለሆነ የትግራይ ህዝብም ከአማራ ህዝብ ጋር ይሁን ከሌላው ጋር የሚያዛምደው እንጂ የሚያጠላው አንድም ጉዳይ የለም ብለዋል። ምክትል ርእሰ መስተዳድሩ ህዝብ እያናቆሩ ስልጣን ለመያዝና በስልጣን ለመቆየት የሚፈልጉ ሀይሎች ያሏቸውንም ልንታገላቸው ይገባል ብለዋል ዕለት ዒስራ ግንቦት ትናከብር ሀገርና ኢትዮጵያ ነ መቋረዘ የውል ዕንክሊል ቅልውላውን ምብትታንን ከይተኣቱ ግንቦት ሀያ ስናከብር ሀገራችን ኢትዮጵያ ወደማያባራ አዙሪት ቀውስና መበታተን እንዳትገባ ህገ መንግስታችንና ፌዴራላዊ ስርዓታችን እንዲከበር ሁላችንም እንድንታገል የትግራይ ህዝብና መንግስት ጥሪውን ያቀርባል። በተለይ ደግሞ በቀጣይ ዓመት የሚካሄደውን ሀገር አቀፍ ምርጫ በጊዜውና በአግባቡ አለማካሄድ ማለት ህገ መንግስቱና የፌዴራል ስርዓቱን እንዲፈርስ መፍቀድ በመሆኑ ሁለንተናዊ ጥረት ተደርጎ ምርጫ በህገ መንግስቱ መሰረት እንዲካሄድ ሁሉንም ያሳተፈ የተስተካከለ አፈጻጸም እንዲኖር ማድረግ ለሀገር ያለውን አስተዋጽኦ ትልቅ በመሆኑ ሁሉም ሊታገልለት ይገባል ነው ያሉት። ከኤርትራውያን ጋር በመሆን የከፈልነው መስዋዕትነት እናከብራለን በማለት የተናገሩት ዶክተር ደብረጽዮን ይህ በዓል የኤርትራውያንም ድል የሚዘከርበት ነውና እንኳን አደረሳችሁ ብለዋል። የተጀመረው የሰላም ሂደት የሁለቱንም ህዝቦች ጥቅም በሚያረጋግጥና በተሟላ ስርዓት እንዲሄድ ለማድረግ የበኩላችን አስተዋጽኦ እናበረክታለን በማለትም ተናግሯል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም ሙልጌታ እናመሰግናለን። ቀጣዩ ዘገባም ቀደም ብለን ከሰማነው ጋር የሚያያዝ ነው። ከ28 ዓመታት በፊት የመንግሥት ለውጥ ሲደረግ የድሬዳዋ ነዋሪዎች አስቸጋሪውን ጊዜ በመደጋገፍ አሳልፈውት ነበር። ያ ማኅበራዊ ትስስር ግን ከቅርብ ጊዜ ወዲህ ፈተና ላይ ወድቋል። በዚህም በሰብአዊና በቁሳዊ ሀብቶች ላይ ጥፋት ያስከተለ የሰፈርና የብሔር ተከታታይ ግጭት ተከስተዋል። አሁን እነኝህን ግጭቶች ለማስቀረት በየቀበሌው የተለያዩ የእርቅና የምክክር መድረኮች እየተዘጋጁ ነው። አዲስ ቸኮል ከከተማዋ ነዋሪዎች ጋር በዚህ ጉዳይ ላይ ቆይታ አድርጓል። በወረሃ ግንቦት የዛሬ 28 ዓመት በተለይ ኮሎኔል መንግስቱ ኃይለ ማርያም ወደ ዝምባብዌ ከሄዱ ጀምሮ ድሬዳዋ ላይ የወታደራዊ መንግስት አልነበርም። አዲሱ ኢህአዴግም ከተማዋን ሙሉ በሙሉ አልተቆጣጠራትም ነበር። በዚህ ጊዜ ግን የዚያድ ባሪዋ ሶማሊያ መንግስት ባላንጣ የነበረችው ሀገራችን በርካታ ወታደሮቿ የኢትዮ ሶማሊያ ድንበርን መጠበቃቸውን ትተው ከነ ጥጥቃቸው ድሬዳዋን አጥለቅልቀዋት ነበር። ቁጥራቸው ከ15 ሺህ እስከ 20 ሺህ ሊደርስ እንደሚችል የተለያዩ ነዋሪዎች ግምት ነው። እነኚህን ትጥቅ ያልፈቱ የቀድሞ ሰራዊት አባላት የመመገብ የማልበስና፣ ወደ ቤተሰቦቻቸው መሄድ የሚፈልጉትን የመሸኘት ኃላፊነት የወደቀው በከተማዋ ነዋሪዎች ላይ ነበር። በወቅቱ የከተማዋ ነዋሪ ስላደረጉት የደቻቱ አካባቢ ነዋሪው አቶ ገብሬ እንዲህ ያስታውሳሉ። ቁጥራቸው በጣም በርካታ ነው። ከተማው በሙሉ አጥለቀለቁት እና ሁኔታቸው በጣም ያሳዝን ነበረ። ሰውነታቸው ተጎሳቁለዋል፣ ልብሳቸው መንችከዋል። በዚሁ ምክንያት በተለይ እዚህ ከዚራና ደቻቱ አካባቢ በጣም በርካታ የሆነ ህዝብ ተሰባስቦ ምግብ በማዋጣት፣ በማሰባሰብ፣ በተለያዩ አቅጣጫዎች በማሰባሰብ በጥቅሉ ህዝቡ ነበር የሚቀልባቸው። ህብረተሰቡ ከዳር እስከ ዳር ያው እያዋጣ ሁሉም የከተማው ነዋሪ ነው። በየሰፈሩ አብዛኛው የከተማው ነዋሪ ህዝብ ወሬ የሰማ ያላያቸው ወሬ የሰማ ከአዲስ ከተማ አካባቢም ከለገሀሬ አካባቢ፣ ከአፈቴሳ አካባቢ፣ ከተለያዩ አካባቢዎች አብዛኛዎቹ ያረፉበት እዚህ አካባቢ ስለነበረ በዚሁ ምክንያት ህብረተሰቡ በየአቅጣጫው ከሚጠበቀው በላይ እና እኛ በዕድራችን አማካይነትም የተወሰነ አስተዋጽኦ በተለይ በሴቶች አማካይነት ልክ ተደራጅተው በተለያየ አቅጣጫ ከየቦታው ምግብ እየሰሩ ምን እያሉ ውሃም ያቀርቡትንም ምን የሚሉትንም ኢቨን ቡናም ሁሉ እስከ ማቅረብ ድረስ ለሁሉም ባይሆን ባገኘኋቸው በደንብ እንትን አድርገው ኢቨን ልብስ ምናምን ያልነበራቸው ሰዎችንም ጭምር ልብስም ጭምር በመስጠት ምን በማለት እስከ መጨረሻ ድረስ በጣም ደስ የሚልና ፈጣሪ የሚወደው ስራ ነበረ በድሬዳዋ አካባቢ የተሰራው። መንግስት በሌለበት ሁኔታ እርስ በርስ ከመደጋገፍና በፍቅር ከመኖር ባሻገር ለሌሎች ይተርፍ የነበረው ያንንም አስቸጋሪ ጊዜ ያለ ኮሽታ ያሳለፈው የድሬዳዋ ነዋሪ ግን ባለፉት ጥቂት ዓመታት በብሔርና ሃይማኖት ላይ የተመረከዙ ግጭቶችን ሲያስተናግድ ነበር። በዚህም በከተማዋ ብቻ ከ15 በላይ ሰዎች ሞተዋል። ቁጥራቸው በውል ያልታወቁ ነዋሪዎች ከሰፈራቸው ተፈናቅለው ብሔራቸው ወደሚበዛበት ሰፈር እስከመሄድና በጋራ መጠለያ ማዕከል እስከመኖር ደርሰዋል። ቀድሞ ከለመዱት አንጻር ወደዚህ አይነት የእርስ በርስ ጥቃት በመግባታቸው ግን ብዙዎች ያዝናሉ። የሶማሌ ብሔር ተወላጁ ኢብራሂም እንዲህ ይላል። እኔ እንደዛ አይነት ነገር ላይ ሳይ በጣም ይሰማኝ ነበረ። ጤናዬ እራሱ እስከ መሳት ደረጃ ያለበት ነው ምደርሰው። ለምን ድሬዷ ከሁሉም ብሔር ስታየው ማጣትና ማስቀየም ማንፈልጋቸው ጓደኞችና ቤተሰቦች አሉ። እነሱ እና በዚህ በተከሰተው ነገር ብዙ ዘመድ እያጣን ነው። ስለዚህ ያደግነው እኔ በብሄር ሶማሌ ብሆንም ከሁሉም ድሬዳዋ ከሚኖሩ ብሄር በሙሉ ጓደኞችና ቤተሰብ አለኝ። ስለዚህ የብሄር ነገር ሲመጣ በቃ ህመም ነው። ሰሞኑን ነው እንደውም ጤናዬ ወደ ቀድሞ እንትን እየተመለሰ ያለው እንጂ በጣም እየተሰማኝ ነው በዚህ ጉዳይ። በአሁኑ ሰዓት በሰፈርም በብሔርም የተጋጩትን ለማስታረቅ በየቀበሌዎች የእርቅ ፕሮግራሞች እየተዘጋጁ ናቸው። ከሳምንታት በፊት የአስተዳደሩ አመራሮችና ጀዋር መሐመድ የተገኙባቸው የእርቅ ፕሮግራሞች ነበሩ። ባለፈው ሳምንትም በመስቀለኛና ገንደ ተስፋ ነዋሪዎች መካከል የእርቅ መድረኮች ተዘጋጅተው ነበር። በትላንትና እለትም እንዲሁ የዜሮ ስምንት ቀበሌ በተለምዶ ለጋህሬ የአፍጥር ፕሮግራም አዘጋጅቶ በፕሮግራሙ ከኦሮሞዎችና ሶማሌዎች ባሻገር ለክርስቲያኖችን ፍየል በማረድ የመቀራረብና የአብሮነት ምሽት ተካሂዶ ነበር። የአስተዳደሩ ከፍተኛ አመራሮችም ተሳታፊ ነበሩ። ወደ ቀደመ ፍቅር የመመለስ ፍላጎቱ በአብዛኛው ነዋሪ ዘንድ የሚታይና በየመድረኮች የሚንጸባረቅ ቢሆንም በዚያ አካሄድ ግን ምን ያህል ስኬታማ መሆን ይቻላል? ሌሎች መፍትሄዎች ሲኖሩ ይሆን ብለን የከተማ ነዋሪና የህግ ባለሙያ አቶ ፋሚ ዳንኤል እናናገረን ነበር። አሁን እንደዚህ የተጀመሩ የእርቅ ፕሮግራሞች በጣም ደስ የሚያሰኙ ናቸው። ጥሩ ጅምርም ነው ብዬ ነው ማለት ግን ደግሞ የአንድ ሰ የሚዲያ ፍጆታ ብቻ ሆነው እንዳይቀሩ ደግሞ ስጋት አለኝ። አሁን እርቁ መጀመሩ ጥሩ ነው፣ ደስ ይላል። ደስ የሚያሰኝ እንትናለሁ። ግን ደግሞ እንዳልኩ የሚዲያ ፍጆታ ብቻ ሆኖ እንዳይቀር ስጋት አለኝ። ይህም ስጋት ምንድነው? አሁን እኔ በኢትዮጵያ የከተሞች ታሪክ ውስጥ ከአንድ ቀበሌ ወደ ሌላ ቀበሌ የተሰደደበት ዜጋ የተሰደደበት ቀበሌ ድሬዳዋ ከተማ ላይ ብቻ ያለው እና ይሄ ከቀበሌ ቀበሌ የተሰደዱ ሰዎች ወደ መኖሪያ ቀያቸው ይመለሱ ይገባል እና ያ ካልሆነ ግን ዘላቂነቱ አጠራጣሪ ያለ ያለን ዋናነት ዜጎች የተፈናቀሉ ዜጎች ሲመለሱ እርቁ ሙሉ ይሆናል። የሚዘጠናል በዋናነት እኔ አሁን ፖለቲካል ውሳኔ በሚሻል ድሬዳዋ ጉዳይ አስተዳደር ውጭ ማለት ሲጨማለቅ የነበረ አስተዳደር ነበር፣ በሀገራችን ላይ እና በጣም በሚያሳዝን ሁኔታ ብሔርን ከብሔር እያጋጨ ስላች ፖለቲካ ትርፍ ሲባል ጊዜያቸውን ለማርዘም በቃ የሚያስጣላ ስራ የሚሰሩ ስለዚህ እነዚህ ሰዎች ላይ ውሳኔ ሊወሰን ይገባል። በከፍተኛ ሁኔታ ግድን የማስገበር ስራ ሊሰራ ይገባል። ውሳኔ መወሰን መቻል አለበት። ፖለቲካዊ ዲሲዥን ያስፈልጋል። ከስልጣን ቦታቸው ሊነሱ ይገባል። እጅ አለበት ተብሎ አመራሮቹ ዝም ሊባሉ አይገባም። በህግም ሊጠየቁ ይገባል። የመጀመሪያ ውሳኔ እንትን ማለት ነው። ሁለተኛው ማህበረሰብ የሴቶቻችን አሉ ጀስት የሚገነቡ ትምህርት ቤቶች አሉ። በአካባቢያችን እድር ይኖራል። ወላጆች ልጆቻቸውን ደግሞ ጀስት ቀድሞ የነበራቸውን ፍቅር ሊያስተምሩ ይገባል። በትምህርት ቤቶች ሊዘመር የሚገ ድነታች አብረን የመኖር መልካም የሆነው ሴታች እንዴት ነበረ የሚለውን መልካም መልካም የነበረውን በጎ በጎነ ሊጎሉ ይገባል። ቤተሰቦችም ከመለያየት

መስመር ከተዘረጋ ወጣት ስራ ክፍል ነው። ለግጭት ጊዜ አይኖረው። ስለዚህ እነዛ እነዛ እንትኖች ላይ ከተሰሩ ማህበራዊ ሴቶቻችን ይመለሳሉ ይልነት አለኝ። አዲሱ የከተማዋ ከንቲባ አቶ ማህዲ ጊሬ በተለያዩ መድረኮች የከተማዋን ሴቶች ስለመመለስ ይናገራሉ። አብዛኛው ነዋሪም የድሬዳዋ ሴቶች የሆኑት እንግዳ ተቀባይነት፣ አብሮነት፣ መተሳሰብና ግልጽነት ተመልሰውለት ማየት ይፈልጋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ። አዲስ እናመሰግናለን። አብራችሁ ከጋቢና ቪኦኤ ጋር ስለሆናችሁ በጣም እናመሰግናለን። አሁን ደግሞ ወደ አፋር ሰመራ እናቀናለን። በዚያ ባልደረባችን መስፍን አራጌ ይገኛል። ከሰሞኑ በአፋርና ኢሳ ህዝቦች መካከል ተደጋግመው የተፈጠሩ ግጭቶችን በሰላም ለመፍታት የእርቀ ሰላም ጥረቶች ሲደረጉ ነበር። መስፍን፣ በእነዚህ ጥረቶች ጉዳይ ቀጣዩን ዘገባ አልኮልናል። በአፋርና በኢሳ ህዝቦች መካከል ጠንካራ የሃይማኖት የባህልና የማንነት ትስስር አለ። እነዚህ ህዝቦች አንድ የሚያደርጓቸው በርካታ ቁም ነገሮች ቢኖሩም በተለያዩ ጊዜያት በሚፈጠሩ ጥቃቅን ችግሮች ግጭት ውስጥ የሚገቡበት አጋጣሚም ነበር። በቅርቡ ግን ችግሩ ሌላ ገጽታ በመላበስ በሁለቱ ወንድማማች ህዝቦች መካከል ውጥረት ፈጥሮ ቆይቷል። ይህን ውጥረት በማርገብ የቀጠናውን ብሎም የአገሪቱን ሰላም ለማረጋገጥ የጸጥታ ምክር ቤቱ መግባባት ላይ የደረሰው ሰመራ ከተማ ላይ በአካሄደው የምክክር መድረክ ነው። የአፋር ብሔራዊ ክልላዊ መንግስት ሰላምና ጸጥታ ቢሮ ኃላፊ አቶ አህመድ መሐመድ እንደሚሉት በሁለቱ ክልሎች መካከል የተፈጠረውን ችግር ለመቅረፍ የጸጥታና ፖለቲካ እቅዶች ታቅደው እንቅስቃሴ ተጀምረዋል። ጸጥታ እቅድ ከሚሌ እስከ አዋሽ አርባ ያለውን መንገድ ደህንነት ጥበቃ ለፌዴራል ሀገር መከላከያ ሰራዊት እና ለፌዴራል ፖሊስ አስረክበን እኛም ከነሱ ጋር አሁን በቅንጅት እየተሰራ ያለበት ሁኔታዎች አሉ። በዚህ ቀጠና ላይ አሁን በቅርብ ጊዜ ወዲህ እየተፈጠሩ ያሉ ችግሮች አሉ። ህዝቡም ስጋት ውስጥ ነው ያለ። በዛ ማንኛውም ኢትዮጵያዊ በነጻነት እንዲሄድ ነው እኛ ለአገር መከላከያ ሰራዊት እና ለፌዴራል ፖሊስ መንገዱን ያስረከብ ነው። ነገር ግን ይህንን ለውጥ የማይደግፉና ኮንትሮባንዲስቶች ዜጎች ዓላማ ያላቸው የግለሰቦችን አጀንዳ አንግበው መንገድ ላይ በሚሄዱ ንጹሐን ዜጎች ላይ ጥቃት እያደረሱ ያሉበት ሁኔታዎች አሉ። ከፌደራሉ ሰላም ሚኒስቴር፣ ከሀገር መከላከያ ሰራዊት፣ ከፌደራል ፖሊስና ከሶማሌ ብሔራዊ ክልል ጋር በመሆን ፖለቲካዊ ተግባራት እየተከናወኑ መሆናቸውንም አክለው ያብራራሉ። በክልሉ የኢሳ ጎሳ አባላት በሚኖሩባቸው ሶስት ቀበሌዎች ተጀምረው የነበሩ ህዝባዊ ውይይቶች ለጊዜው ቢቋረጡም በቅርቡ በማስቀጠር የህዝብ ለህዝብ ግንኙነትን የማጠናከርና ሰላሙን እውን የማድረግ ስራዎች ይሰራሉ ብለዋል። የሶማሌ ብሔራዊ ክልላዊ መንግስት ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አብዱላሂ መሐመድ በበኩላቸው ለሁለቱ ህዝቦች ግጭት ስውር እጆች አሉበት ይላሉ። የሶማሌና አፈር ሰላም እጦት ምክንያት ዋናው ከህብረተሰቡ ይመጣ አይደለም ከፖለቲካ አመራር እና የተለያየ እጅ ያለበት ሰዎች በተለይ ኮንትራባንድ ነጋዴዎች እና በዛ አይነት የተነሳ ግጭቶች እንጂ ከህብረተሰቡ ከአሁን በፊት የሚጋጩ ነበር፣ ዛሬም ይጋጫሉ፣ ወደ ነገም ይጋጫሉ። በራሳቸው ባህላዊ መንገድ የሚፈቱት ነገሮች ነበሩ። ደም አፋሳሽ ግጭቶች የወንድማማች ህዝቦችን ህይወት መቅጠፋቸው፣ ጥላቻን መዝራታቸው እዚህ ላይ ሊቆም ይገባዋል ይላሉ አቶ አህመድ። ድንበር አካባቢ ላይ ያሉ ህዝቦች እስከዛሬ ድረስ ብዙ ህይወት አልፏል። ብዙ ንብረት ወድመዋል። ነገር ግን ከሞተው ይልቅ የቀረው ስለሚበዛ የቀረው ህዝባችን ለማትረፍ ከሚመለከተው አካል ጋር በቅንጅት እንደሚሰራ ያለንን ቁርጠኝነት ያሳየንበት ሁኔታዎች አሉ። የጸጥታ ኃይሉም ችግሮችን ቀድሞ የመገመትና እንዳይከሰቱ የመከላከል አቅሙ ሊጎለበት ይገባዋል የሚሉት ደግሞ አቶ አብዱላሂ ናቸው። አገር በቀል የግጭት አፈታት ስርዓቶች መጎልበት ይገባቸዋል። ኢትዮጵያ አንድነታችን እንዲጠናከር፣ የታሪክ ትስስራችን እንዲጠብቅ ህዝብ የጣለብንን ኃላፊነት እንወጣ ይላሉ። ህዝባችን መዳን አለብን። የአፋር ህዝብ እኛ ህዝብ ነው። የሶማሌ ህዝብ የአፋር ህዝብ ናቸው። ነገም ከደገዳም ዛሬ አመታት የመቶ አመታት ሺህ አመታት በኋላ የሚኖሩት ህዝብ ናቸው። እንደ ኢትዮጵያዊ ግን ምን መስራት አለብን? አብሮ ተዋህዶ እንድኖር መስራት አለው። የምስራቅ ኢትዮጵያ አጎራባች ክልሎች የጸጥታ ምክር ቤት እንቅስቃሴ በጀመረ መንፈቅ ባልተሻገረ ጊዜ ውስጥ በርካታ ስኬቶች ተመዝግበዋል ይላሉ የምስራቅ ሐረርጌ ዋና አስተዳዳሪ ሆሴን ፋይስ። እንደሳቸው አባባል ከሶማሌ ብሔራዊ ክልላዊ መንግስት ጋር አጎራባች በሆኑ አካባቢዎች እስከ ያ ሰው ለህልፈት ይዳርጉ የነበሩ ግጭቶችን ማስወገድ ተችሏል። በዋናነት ይላሉ አስተዳዳሪው፣ እኛ በኒያ ዞን ያለው 328 ሺህ ተፈናቃይ ነው ያለ። ከዚህ ውስጥ አሁን ጸጥታ አስተማማኝ ከሆነ ሁኔታ ወደ ቦታ እንዲገቡ ተደርገዋል። ይሄ አንዳንድ መሟላት የሚገባቸው ሎጂስቲኮች አሉ። እነዛ ከፌዴራል ከክልል መንግስት ጋር እየተነጋገር ቀጣ እየቀርቡትንም እናስገባል። ቀጠናው ካለው ስትራቴጂካዊ ጠቀሜታ አንጻር ልዩ ትኩረት ተሰጥቶ ሰላምን የማረጋገጥ ህግን የማስከበር ስራዎች ቅድሚያ ተሰጥቷቸው እየተሰሩ መሆናቸውን የምስራቅ እዝ ዶክትሪኔሽን እና ህዝብ ግንኙነት ዳይሬክቶሬት ዳይሬክተር ኮሎኔል ፍስሐ ተክለ ሃይማኖት ይገልጻሉ። ከጅቡቲ ከኬንያ ከሶማሊያ ከኤርትራ ጋር ይገናኛል፣ ከየመን ጋር ይገናኛል። እነዚህ ቦታዎች ደግሞ በሙሉ ከራሳችን አንጻር ስናየው የተወሰነ ስጋ ያላቸው አካባቢዎች ናቸው። እና በዚህ አካባቢ በምስራቅ ኢትዮጵያ ያሉ አጉራዋች ክልሎች ሰላምና መረጋጋት ማረጋገጥ ማለት አጠቃላይ ዋና መስመሩ ከዚህ ከጅቡቲ ወደ መሀል ያለው መስመር እዚህ ነው። ስለዚህ ይህንን መስመር የሆነ ችግር ገጠመበት ማለት ደግሞ አጠቃላይ የኢትዮጵያ ሕዝብ ጎሮሮ ተዘጋ ማለት ነው። ስለዚህ ከዚህ አንጻር የዚህ አካባቢ ሰላም መሆን ትልቅ ለአጠቃላይ ለሀገራችን ትልቅ ፋይዳ አለው ማለት ነው። ከለውጡ ጋር ተያይዘው በሀገሪቱ የተለያዩ አካባቢዎች የተፈጠሩ አለመግባባቶችንና ግጭቶችን ለመፍታት ሰራዊቱ ጥረት እያደረገ መሆኑንም ጠቁመዋል። የጸጥታ ችግሩ እየተሻሻለ ነው ያለው፣ ወጣ ገባ ቢሆንም አሁን ደና ብዙ ከቦታ ወደ ቦታ እየተንቀሳቀሰ ነው። በተለይ በዚህ አፋር ክልል ቀደም ብሎ ከሁለት ሳምንት ሶስት ሳምንት በፊት የተወሰነ በኢሳና በአፋር የተከሰተ ችግር ነበረ። በመንገድ ላይ የመዝጋት አንዳንድ ችግሮችን የመፈጠር ሁኔታ ነበር። አሁን በስፋት እያየን ችግረኞቹም ተለይተው ፍርድ እንዲያገኙና ነፃ ቀጠና የሚባለው ከማንኛውም ነገር ስጋት ውጭ እንዲሆን ለማድረግ ጥረት እየተደረገ ነው። የጎሳ የሃይማኖትና የድንበር ግጭቶች፣ የኮንትሮባንድ እንቅስቃሴ፣ ህገወጥ የሰዎች ዝውውርና ሌሎች ችግሮች የቀጠናው የጸጥታ ስጋቶች ተብለው ተለይተዋል። ቅጽ ዋና አዛዥ በሜጀር ጄኔራል ዘውዱ በላይ የተመራውን የውይይት መድረክ የሀገር መከላከያ፣ የፌዴራል ፖሊስ፣ ከኦሮሚያ፣ ከአፋር፣ ከሶማሌ እና ከሀረሪ ክልሎች የሰላምና ጸጥታ ቢሮ ተወካዮችና ጥሪ የተደረገላቸው እንግዶች ታደመውበታል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከሰመራ። አብራችሁን ስላመሻችሁ በጣም እናመሰግናለን አድማጮቻችን። የዛሬው የጋቢና ጉዞ በዚህ ተጠናቀዋል። ሀብታሙ ስዩም በመስተንግዶው፣ ሞክቤልያ ቤሮ በድምፅ ምህንድስናው አብረናችሁ ቆይተናል። እስምሽት ይሁንላችሁ። ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን፣ ምድሩ ሁሉ ሰላም። dono de viu e se cantava no romote